ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ! ሰላም ጤና ስጥልኝ እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ ምሽት ሚያዝያ 22 2013 ዓ.ም የጋቢና ቪይ መሰናዶ ጀመረ። እንኳን ለብስ ቅለት በዓል አደረሳችሁ እያለን በምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በመቀለ ከተማ ማይወኒኒ ትምህርት ቤት ከተለያዩ የትግራይ አካባቢ የመጡ ተፈናቃዮች ከ7000 በላይ እንደሚሆኑ ተነገረ። ከሞራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱም የሚወልዱም ራብ የሞቱትም ብዙ ሰው ነው ያዩ። ስለዚህ በዛ በጣም መጥፎ መንገድ ነው የመጣ። ነው የሰማችኋቸው የተፈናቃይ አስተባባሪ የሆኑትን አቶ ተስፋይ ብርሃኑን ነው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል የአምቦ ከተማው ያኔት የደረቅ ቆሻሻ ማንሳት የሚል ተቋም ከፍተው ለከተማዋ ጽዳትና ለስራ ፈጠራ ሰፊ ሚና እየተጫወቱ ያሉ ወጣቶችንም እናስተዋውቃችኋለን። አንዳንድ ቦታዎች አሁን ጥሩ እየሄዱ አሉ። አሁን ከተማውም እየሰፋ ባለበት ሰዓት የሚጣልበት ቦታም እየጠፋ ስላለ ሕብረተሰቡ ወደዚህ አገልግሎት እለት ዕለት እየተጨመረ አለ። የሰማችሁት ከወጣቶቹ ጋር ከነበረን ቆይታ የተወሰደ ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። አብራችሁን ስለሆናችሁ እያመሰገንን፣ ኤደን ገረመው በመስተንግዶ ኤልያስ፣ አስማረ በቅንብሩ አብረናችሁን ዘልቃለን። አሁን ከዓለም ዙሪያ ለተሰናዱ አጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ፣ ኤደን። በትግራይ ክልል ውስጥ በችግር ላይ ላለው ሕዝብ ሰብአዊ ረድኤት በነጻነት ተንቀሳቅሶ ለማቅረብ የሚደረገው ጥረት በሀገሪቱ ባለው ውስብስብና የማያስተማምን የጸጥታ ሁናቴ ምክንያት አሁንም መስተጓጎሉ እንደቀጠለ ባልደረቦቻችን ገልጸውልናል ሲል የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ምክትል ቃል አቀባይ ፋራን ሀቅ በትናንትናው ዕለታዊ ጋዜጣዊ መግለጫቸው በክልሉ ግጭቱ ከተቀሰቀሰ ስድስት ወር በተጠጋው በዚህ ወቅት አብዛኛው የገጠሩ አካባቢ አሁንም የኮሚኒኬሽንና የኤሌክትሪክ አገልግሎቶች እንደሌለው ይህም የጤና አገልግሎቶችና የውሃ አቅርቦት ሌላም አገልግሎት እንዳይዳረስ አድርጓል ብለዋል። የክልሉ ህዝብ ያለበት የምግብ ችግር አሁንም እጅግ የከበደ እንደሆኑ የተናገሩት የመንግስታቱ ድርጅት ምክትል ቃል አቀባይ ሀቅ በመላው ትግራይ በእኛ ግምት አራት ነጥብ አምስት ሚሊዮን ህዝብ የምግብ እርዳታ የሚጠብቅ ነው ሲሉም አስረድተዋል። ህንድ ውስጥ ተባብሶ እየተዛመተ ያለው የኮቪድ-19 ወረርሽኝ ያስከተለውን ለማመን የሚያዳግት ቀውስ አፍሪካ በቅርበት እየተከታተለች ናት ሲሉ የሀገሪቱ የጤና ባለሥልጣናት ተናገሩ። የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ስራ አስኪያጅ ጃን ኢንኬንጋንሶንግ ሲናገሩ በህዝብ ብዛት የህንድን የሚያክል ህዝብ ያላት አህጉረ አፍሪካ በዚህ ላይ የተዳከመ የጤና ስርዓት ያላትም እንደመሆኗ ተመሳሳይ ሁኔታ ሊከሰት ስለሚችል እጅግ በጣም መዘጋጀት ያስፈልጋል ሲሉ አሳስበዋል። ከህንድ የሚጠብቁት የኮቪድ-19 ክትባት አቅርቦት ሀገሪቱ በወረርሽኙ ምክንያት በገጠማት ቀውስ የተነሳ መዘግየቱ እንዳሳሰባቸውም የአፍሪካ ባለሥልጣናቱ አስታውቀዋል። ለበርካታ የዓለም ሀገሮች የኮቪድ-19 ክትባት ለሚያቀር የሚቀርበው ኮቫክስ በሚል በሐጽሮት ስም የሚጠራው ዓለም አቀፍ መራግብር የአስራ የአስትራዘኒካ ክትባቶችን የሚያመርት ዘስራም ኢንስቲትዩት የተባለው የህንድ ተቋም ነው። በቻድ አዲሱን የሽግግር መንግሥት ለመገልበጥ የሚንቀሳቀሱት ሽምቅ ተዋጊዎች ወታደራዊ ሄሊኮፕተር መተናል ጥለናል፣ ኖኩ የምትባለውን የሰሜን ቻድ ከተማም ተቆጣጥረናል እያሉ ነው። የቻድ የለውጥና የአንድነት ግንባር የተባለው ታጣቂ ቡድን ያለውን በነፃ ምንጭ በኩል ለማረጋገጥ አልተቻለም። የቡድኑ ቃል አቀባይ በሰጠው መግለጫ የጦር ሄሊኮፕተሩ በሰሜን የሀገሪቱ አካባቢ የቦምብ ጥቃት በማድረስ ላይ ሳለ ተዋጊዎቻችን ተኩሰው ጥለውታል ብሏል። በሌላ በኩል ሰላማዊ ሰልፍ እንዲካሄድ በድጋሚ ጥሪ የተደረገ ሲሆን የሽግግር ወታደራዊ መንግስቱ ቃል አቀባይ ተቃዋሚ ሰልፈኞች ከሁከት እንዲቆጠቡ አሳስበዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪያይ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ አይደንገረሞ ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመቀለ ማይዌኒ ትምህርት ቤት ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከሰባት ሺ በላይ መሆናቸውን የተፈናቃዮች አስተባባሪ አቶ ተስፋይ ብርሃኑ ገለጡ። የመጀመሪያው የተፈናቃዮች መጠለያ በመቀለ የሚገኘው ቅሳነት ትምህርት ቤት ሰባት መቶ ሀምሳ አንድ አባወራዎች የሚገኙበት ሲሆን ከሶስት ሺ በላይ ተፈናቃዮች እንደሚገኙም የተፈናቃዮች አስተባባሪ አቶ ሀፍቶም ጸጋይ አስታውቀዋል። ተፈናቃዮቹ የተጠለሉባቸውን ቦታዎች ጎብኝቶ ያነ <Sessant> ነጋገራቸው አለም ፍስሀ ተከታዩን አዘጋጅቷል። በመቀደ ማይ ወይን ትምህርት ቤት ብቻ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከሰባት ሺህ በላይ መኖራቸውን የተፈናቃች አስተባባሪ ተስፋዊ ብርሃን ይገልጠዋል። በማይ ወይን ትምህርት ቤት ተጠለው የሚገኙ ተፈናቃዮች ከደቡባዊ ዞን ትግራይ፣ ከምስራቅ ዞን፣ ከምዕራብና ሌሎች ቦታዎች ተፈናቅለው ከመጡ አንድ ወር አካባቢ አድርገዋል። በማይ ወይን ትምህርት ቤት 1622 አባወራች ሲገኙ በዚህ ከአንድ ወር በላይ የነበራቸው ቆይታ በመንግስት በኩል የተደረገላቸውን እገዛ አለመኖር ይናገራሉ። ተስፋይ ብርሃኑ ከምዕራብ ትግራይ ነው የመጣው። ከአስተባባሪ ኮሚቴዎች አንድ ነው። ተስፋይ ከምዕራብ ወደ መቀለ በመጣበት ጊዜ በጉዞው ያጋጥመውና የእገዛውን ነገር እንዲህ ይገልጠዋል። መንገድ ላይ በጣም አሰቃቂ ነው። ከ25 ተነስቼ ከሞራ ተነስቻለሁ። ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞጡ ራብዮ ሞቱትን ብዙ ሰው ነው ያየው። ስለዚህ በዛ በጣም መጥፎ መንገድ ነው የመጣ ነው። ስለዚህ በሄድንበት ሀገር ሰላም ይቆየናል ብል የሄድንበት የገባንበት ሀገር ሰላም አለመኖሩ እስከዚህ ድረስ ደርሰናል። መጀመሪያ ከሆሞራ ተነስተን ሽሬ ገባ ነው። ከሽሬ ወደ ተንቤን መጣን። ከተንቤን ደግሞ ውጊያ ስነሳው እንደገና ወደ አድዋ ተመልሰን በአድዋ አድርገን በአዲግራት አድርገን መቀሌ ገባ። ተፈናቃይ 7064 ሰው አለ። ስለዚህ እነዚህ ግን በጣም ብዙ ሰው በርካታ ሰው ነው ያለ። በአባወራ ስትታይ 1622 አባወራ አለ እስካሁን ድረስ ስ በመጠለያ ቆንጆ ብለን ልናስበውን እንችላለን። ይህም የድሮ ተሰርቶ የቆየ ንብረት ነው ትምህርት ቤት ስለሆነ እዚህ ገብተን ከዛ በኋላ ግን እርዳታ ያደረግልን ማህበረሰብ ብቻ ካልሆነ በስተቀር ሌላ የተደረግልን ድጋፍ በመንግስት ይሁንም ውጭ ገባ ርሰና ምናምን የሚባሉ የተደረግልን ነገር የለው። ዩኒስአር የሚባሉ አምስት ሞቶ እቃዎች አሉ። እስተነ ኮበርታው እስተነ ምንጣፍ ምናምን ያለው ዩኒስአር አምስት ሞቶ ሰጥቶናል። ከዛ ደግሞ እንደገና ደግሞ ማህበር ደንግል ደቅ ፍቁራት የሚባሉ እነሱ ደግሞ አምሳ ኩንታል ፊኖና 16 ካርቶን ከፍሬ ዘይት ሰጥቶናል። ባለ አምስት ሌትር መቀሌ ዩኒቨርሲቲ ደግሞ ሁለት መቶ ፍራሽ ሰጥቶናል። የመቀሌ ህዝብ ግን ፊኖ ያመጣል፣ ጤፍ ያመጣል፣ ዘይት ያመጣል፣ ክክ ያመጣል፣ ገና ሞኮረኒ፣ ሩዝ፣ በሽንኩርት እንጀራ በመቀሌ ነው ያቆይ ነው። እስካሁን አንድ ወር አርገናል። በማይወይን ትምህርት ቤት ተፈናቃዮች ተብሎ ከትግራይ ውጭ የመጣ ከ20 ቀን በላይ ያሳለፈ ዱቄትና ዘይት ተኮምሮ ይገኛል። ይህ ዱቄትና ዘይት በቀይ መስቀል በኩል በኢትዮጵያ ሚዲያዎች የመጣ መሆኑን ተስፋ ይናገራል። ይህን ዱቄት አብዛኛው ከ ደብረ ብርሃን አካባቢ የተመረተ ነው። ከዛ በኋላ ግን ኤክስፓየር ዴት የለውም። የተመረተበት ቀን የሚል የለውም። ሁሉ ክፍት ነው ያለ። ስለዚህ ዘይቱ ደግሞ በወረቀቶ ከወረቀቶታ ላይ ነው ማህተም የተመታችው ቲተር ነው ቲተር ደግሞ ማንኛውም ባንክ ቤት ባንክ ለራሱ ዛሬ ሄደ ልታወጣ ስትል በቲተር መጥቶ እዚያውን ጊዜ ነው የሚሰጠ። ስለዚህ ቲተር ነው የተመጣው። ጀሪካኑ ላይ ኤክስፓየር ዴት የለውም። ስለዚህ ይህን አንቀበልም ብለን ህዝቡ ጠቅላላ አንቀበልም ብሎት ነው ዝም ብለው ቁጭ ብሎ ያለ። ይህን ከመጣ ወደ ሀያ ሁለት ቀን ምናምን ያደርጋል። ያመጣው ግ ቀይ መስቀል ነው የምናውቀው። እኛ ቀይ መስቀል ነው ይዘት የመጣ ቀይ መስቀል ደግሞ አንሳልን ባልንበት ጊዜ ደግሞ አሁን ሊያነሳልን አልቻለም። ምርመራ ሂደዋል ምርመራ ውስጥ ተረጋግጦ የሚመጣ ይቆይ ምናምን ነው የሚሉን። ሚዲያዎች ሶስት ሚዲያ ነበሩ። ሶስት ሚዲያ አንድ እሳት ነበር፣ ኢትዮጵያ ቴሌቪዥን፣ አማራ ቴሌቪዥን ነበሩ። ስለዚህ ኢንተርቪው የተደረጉ ሰዎችም አሉ። ከኛ ግን አይደሉም። ከውስጣቸው ተጭኖ የመጡ ሰዎች ናቸው። እነሱ እንደ ነዋሪ ሆኖ እርግጠኛ ሆኖ እንደ ነዋሪ ሆኖ ነው የሚናገሩ የነበሩ ግን ከእነሱ ጋር ከማኪና ጋር አብሮ የመጡ ናቸው። በሕክምና ሜዳ የመጠጥ ውሃ እስካሁን ድረስ በቀይ መስቀል ነው ግን በጣም አነስተኛ ዝኛ ነው እዚህ ያለ ነው ህዝብና ያለ ታንከር በጣም ነው የሚለያየው። ሚዘውን 15 ሺ ሊትር ብቻ ቢዝ ነው ያለን እዚህ ያለ ሰው 15 ሊትር ሚዝ አንድ 10 አንድ ደግሞ 5 ሚዝ ሊትር ታንከር ነው ያለ። ግን አይበቃም። በቀን ሁለት ጊዜ ሶስት ጊዜ ነው የሚሟላው በታንከር አርጎ መጥተው በማኪና በማይ ወይኒ የተፈናቃዮች ማቋያ ትምህርት ቤት ከምዕራብ ሆሞራ የመጣችው ርግበ ፍስሃ ትባላለች። ርግበ በመንገድ ላይ ማጥ መከራ ከመጋጠሟ ባሻገር እዚህ ማቆያ ከገባችም ምንም ነገር እርዳታ እንዳላገኘች ትናገራለች። የወጣ ነው በአንድ ሲሆን መንገድ ላይ በጣም በዛም በዛም ተኩስ ይበዛብን የተመቱ መኪኖችም ነበሩ። በበረራም ያው አደጋ መኪና ደርሶብን እዛ መንገድ ላይ ያው ብዙም መኪና የለም። በእግራችን እስከ ሽሬ እየተጓዝን በአምስተኛ ቀናችን በስድስተኛ ቀናችን ሽሬ ገባም። ከሽሬም እዛ እንትን ሲሉ ከህክምና እያለን ውጡ ሲባል አክሱም መጣም። አክሱምም እንደዛ ውጡ ሲባል ያው ገጠር ሂደን ገጠር ቆየን። ከዛ መንገዱም እዚህ ለመቃ በመምጣትም ዝግ ስለነበር እዚህ መጠለያ የገባ ነው ጥር ሃያ ዘጠኝ እዚህ መጠለያ ላይ ያው ግቡና ያው ምንም መጠለያ የሌለባቸው ግቡ ተባል ጠርገን ገባን። ው በግለሰብ በነዋሪዎቹ የመቀሌ ነዋሪዎቹ በህዝብ እየተረዳን ነው እስካሁን። የሚበላም የሚጠጣ እስካሁን አረባንም ተመስገን። በመንግስት ግን ምንም አይነት ያገኘ ነው እርዳታ ነገር የለም። ዱቄትም ሆነስ እንዲም ዘይትም ምንም ከመንግስት ች የተባለ ስጦታ የመጣ እርዳታ የለም። ጭራሽ በውጭ ላለው አላቅም። እዚህ መጠለያ ያለን ግን ምንም አይነት አንድ ሰው ያገኘ ሰው የለም። ፍራሽ ለርጉዞቹ ለአራስ ምናምን አንዳንድ የተሰጠ አለ። ሌላው ግን አብዛኛው ሰው ያው ሲሚንቶ ላይ ነው በቃ የሚተኛው። ብርዱም ምንም ምንም ያገኘ የለም። ሰማኪ እበር ላይ ዱቄትም አለ ዘይትም አለው። ነጥክን ነው ግን ለእኛ እርዳታ ነበር የመጣው ስናየው፣ ዱቄቱም የተመረተበት ቀን ይገልጻል፣ ኤክስፓየር ዴቱ አይገልጽም። ዘይቱም እንደዛ ኤክስፓየርድ ነው፣ ሁሉም ኤክስፐርድ ነው የመጣው። ከአዲስ አበባ ይዘን መጣን ብለው ኢቲቪና፣ ዋልታ ኢሳት፣ እነዚህ ቀረጻ እናካሄዳለን፣ ይህን እርዳታ እንሰጣለን፣ እርዳታውም ቀጣይ ነው ብለው ነበር የመጡት። ስናየው ኤክስፓርድ ሲሆን እኛም አንቀበልም አያስፈልገንም ብለን ጮሁን። ከዛ በኋላ እሱን ጥለው ሄዱ። በህክምና መዳይ ሰዎቹ አሉ ዶክተሮቹ አሉ ያዩና ይመጣሉ፣ ግን መድኒት የለም። አብዛኛው ሰው ሊታመም እዚ ሊታመም ይችላል። ምንም አይነት ንጽህና የለም ሁሉም ነገር ስለሌለ፣ ግን እነዚህ ዶክተሮቹ መመላለሱ እስካሁን አልቀራቸውም። ይመጣሉ፣ ያክሙናል፣ መድኃኒት የላቸውም። ፓራስታሞል አለ ይሄ ብቻ ይሰጣል እንጂ በህክምና መዲ አሁን ለራሴ ተጎጅ ነኝ። የአይን ችግር አለብኝ ህክምና ብለው ሲመጡ ታከምን። ጠብታ ሌላ መድኃኒት የለም። ገኘ ነው ነገር የለም እስካሁን ሌላው ከምስራቅ ዞን ወረዳ ኢሮብ አሊቴና የመጣው ተስፋ ዮሐንስ ይባላል። ተስፋይም በመንግስቱ የሚደረገው እገዛ የለም ነው የሚለው። መንገድ ክፉ ነበር መጥፎ መንገድ ነው ነበር ወረዳ ይሮብ መጠረቻ ጉንደ ጉንደ የተባለ ጨለማ ያለ ገደል በረካ ገብተን፣ ከበረካ አድግራት ወደ ቀኝ ላይ ቀርቶ ሳሲ የተባለ እዚህ በእግር አስር ቀን ምናምን ገብተን ኢና መጠን ከዛ መፋነ ውቅሮ መኪና ገኘ። አሁንም መጠሊያ ያለ በጣም ህዝብ ብዙ ነው። ግማሹ ማይረባ ፍርናሽ ፍርናሽ አገኝቷለ፣ ግማሹ ደግሞ ምንም ስምንቱ ላይ እንትን መተነለ ላይ የተኛ ያለ ነው። ያለ ምንም ምንም የለም። ህክምና ደግሞ ለሲዮቶት ብሎ ትንሽ ትንሽ ይመጣል። የመቀለ ህብረተሰብ ያመጣ ትንሽ ዱቀት አለ ግን እንዴት ብሎ ይሰራል? ኤሌክትሪኩ የለም፣ ምንም የለም። እዚህ ጨለማ ነው። ምንም አይነት ምንም የለም። ህክምና ይቻላል። ከዛ አይደር ሌላ ቦታ ይልካሉች። እዚህ ምንም የለም። አሁን የማይታያ ነው። ሌላ ቦታ ይልካላቸው ወረት ይሰጣሉ። እዚህ ይልቃሉ። ግን መድሃኒት ያላቸው ምናምን ብሎ የቆሞቸዎች አሉ። ችኮር በሽታ አሉ። ሌላ ሌላ ብዙ በሽታ አለ። ይኸው ህክምና የተሻለ ነው ግን ምንም አይመላም። በማይ ወይን ትምህርት ቤት ተጠልለው የሚገኙ ተፈናቃዮች የመቀሌ ከተማ ህብረተሰብ ደጋግመ አመስግነዋል። ሁሉም ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን በኮቪድ-19 ምክንያት ከየቤታችን ሆነን የምናሰናዳላችሁን የጋቢና ቤ ስርጭት ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ሁለተኛው ዘገባችን እንለፍ። በሁለት ወገን የተሳሉ ወጣቶች ስብስብ የአምቦ ከተማው ያኔት የደረቅ ቆሻሻ ማንሳት ድርጅት አንድም የከተማዋን ውበት ጠባቂ ሌላም የስራ እድል ፈጣሪ መሆን የቻሉ ሲሆን ድርጅቱ ከተቋቋመ ሁለት ዓመት አልተሸገርም። ሁለት መቶ ደንበኞችን በመያዝ ስራውን የተቀላቀለው ያኔት ዛሬ ከአንድ ሺህ ለሚልቁ ሰዎች አገልግሎት ይሰጣል። የድርጅቱ መስራት ወጣት ታምራት ደሳለኝ ነው። እነሱ ቆሻሻን አንስተው ከማስወገድ ያለፈ ራዕይም እንዳላቸው ይናገራል። የተጣለውን አንስተው እንደ ህወትን ህይወትን ያስባሉ ቆሻሻን መልሶ ጥቅም ላይ በመዋል ቴክኖሎጂውን የመቀላቀልም ይመኛሉ ራሳቸውን ለውጠው ለሌሎች ምርኩዝና አርአያ መሆን ይሻሉ ይላል ናኮር መልካ ካምቦ በደረግ ቆሻሻ ማንሳት ስራ ላይ ተሰማርታችሁ አንድ አመት ተኩል በፊት ስራ ጀምራችሁ ነበረ ከየት አደረሳችሁት ዛሬ ምን ላይ ናቸው የሚለውን ለአድማጮች እንድታቋደስልኝ ነው በመጀመሪያ እናንተን እናመሰግናለን። ቢችን ስሜት አምራት ደለለው ይባላል። የምንኖረው ከተማ አምቦ ውስጥ ነው። ያኔ የደረቅ ቆሻሻ ማንሳት አገልግሎት በማህበር ተደራጅተን እየሰራን እንገኛለን። ስንጀምር ሁለት መቶ እስከ አምስት መቶ ባለው መካከል የደንበኛ ብዛት ይዘን የተነሳ ነው። አሁን በዚህ ስራ ውስጥ እስከ አንድ ሺ አንድ ሺ አንድ መቶ ያህል ደርሰናል። በዚህ ስራ ውስጥ ብዙ ቻሌንጆች አሉ። ብዙ ደግሞ የሚያስደስቱ ለመንፈስም ለአይምሮም ደስ የሚል ነገርም አለ። የዛሬ አንድ ዓመት ተኩል ገደማ በአምቦ ከተማ የተለያዩ ቦታዎች ሄደን አብረንም ቆሻሻ አንስተን ወደ ተዘጋጀለት ቦታ ወስደን ነበረ እና ያኔ ሰዎች በነፃ እንዲጣልላቸው የሚፈልጉም ነበሩ። እስቲ የአመለካከታውን ተቀየረ። በዚህ የህብረተሰባችን የአመለካከት ጉዳይ እንደ መጀመሪያው ባይሆንም አሁንም ብዙ መሰራት ያለበት ነገሮች አሉ። በዚህች ከተማ ውስጥ እኛ ከገባን ወዲህ የተወሰነ የአይል ብክለትን እየቀነስናለ፣ በአካባቢ ሚጣሎችን ቆሻሻዎችን በትንሹ እየቀነስናለ። በዚህ ላይ ደግሞ የሆነ የህብረተሰባችን ግንዛቤ እየጨመረ በሚሄድበት ሰዓት ከተማችንም ውብ እየሆነች ትሄዳለች፣ ለእኛም የስራ እድላችን ከፍ እያለ ይሄዳል። እና አሁንም ትንሽ ይቀራል። በዚህ ላይ ደግሞ መንግስትም የቀበሌ አመራሮችም በዚህ ላይ ትኩረት አድርጎ ለህብረተሰቡ ግንዛቤ ቢሰጡ የበለጠ ለከተማችንም ጥሩ ውበት ይኖሯል ለማለት ፈልጋል። ከማህበረሰብ ክፍሎች አመለካከት መካከል የተቀየረው የትኛው ነው? እስካሁንስ ያልተቀየረው የትኛው ነው? አሁንም የቀሩ አሉ ስላልከኝ ነው። አንዳንድ ቦታዎች አሁን ህብረተሰባችን ያው በነፃ አገልግሎትን ይፈልጋል እንዲሁም ደግሞ ከአንዱ አንስቶ እዚሁ አካባቢው ላይ የመጣልም አዝማሚ አለ አሁንም ድረስ ማለት ነው። አንዳንድ ቦታዎች አሁን ጥሩ እየሄዱ አሉ። አሁን ከተማውም እየሰፋ ባለበት ሰዓት የሚጣልበት ቦታም እየጠፋ ስላለ ህብረተሰቡ ወደዚህ አገልግሎት እለት እለት እየተጨመረ አለ። አንድም ደግሞ የአካባቢውን ሰዎች እየተቆጣጠሩ ስላሉ አንዳንዱ ደግሞ ባለፈው ለምሳሌ በፔስታል ቆሻሻ ይዞ እየሄደ ነው። እኛ አለን እንኩና ጣሉ ቢሉን በነፃ ራሱን ልንጥልላቸው እንችላለን። ነገር ግን እየሄደ መንገድ ዳር ላይ ቁጭ አድርጎ የሚሄድ ነው ያለው። መልሶ ደግሞ የሚታመሙ ራሱ ሊሆን ይችላል። እንደዚህ አይነት አመለካከቶች አሉ። በህብረተሰቡ ላይ መስራት አለ የሚል አመለካከት አለ። በአሁኑ ጊዜ የደረቅ ቆሻሻውን በምንድን ነው የምታነሱት? እኛ እየሰራንበት ያለው የግላችን የሆነ ትራክተር አሁን አንድ አስገብተናል፣ ኦልሬዲ እጃችን አለ። አሁን የሚቀረን ጋሪ ነው። ጋሪ አሁን ለመግዛት ደግሞ የባጀት እጥረት አጋጠመን። ይህንን ትራክተሩን በዱቤ ከባንክ ብድር ጠይቀን ነው የገዛ ነው። ለአከራየን ሰው እና ለባንክ የምንከፍልበት አጋጣሚዎች አሁን እየተፈጠሩብን ነው። አሁን ትንሽ እያጨናነቀን አለ። መንግስት የሚሰማው ማዕከል ካለ ድጋፍ ያደረግልን የራሳችን ቢሆን አንድም ራሳችን እንለወጣለን፣ ሁለትም ደግሞ ብዙዎች እንጀራ ከፍተንላቸዋል። ብዙዎች ሰርተው እየበሉ አሉ። ለእነዚህ ሁሉ ጭምር ድጋፍ እንዳደረጉ እንቆጥራለን። ባለፈው ዓመት ምን ያህል ሰዎች ሆናችሁን የጨመራችሁት? በአሁኑ ጊዜስ ሌላ የጨመራችሁት ወጣት አለ ወይስ በዛው ነው የቀጠላችሁ? ከዚህ በፊት በሁለት ሁለት ሰራተኞች ነው የእኛን፣ ሳይጨምር እኛ ማህበር ውስጥ ያሉትን ሳይጨምር ሁለት ከውጪ ቀጥረን ነበረ አሁን አራት ሰው ቀጥረን ነው እያሰራን ያለ ነው። አራቱ ደግሞ የራሳቸው ቤተሰብ አላቸው። ባለትዳር ናቸው፣ ልጆች አላቸው። እንግዲህ ይህንን አስራ ሁለት አካባቢ ሰው እያስተዳደርን እንገኛለን ማለት ነው። የስራ ሰዓታችሁን ንገረኝ። ከስንት ሰዓት እስከ ስንት ሰዓት ነው የምትሰሩት? እኛ ከማለዳ አስራ ሁለት ሰዓት እስከ ቀኑ ስድስት ሰዓት ተኩል አካባቢ ነው። ከዛ በኋላ ምንድን ነው የምታደርጉት? ከዛ በኋላ ያለ ነው ይሄ የዚህ አገልግሎት ነው። ሌላ ስራ እድል ካገኘ ሌላ ጭነት አገልግሎቶችን እንሰጣለን። ገጠር ወደ ገጠር ወጣለ። ያኔ የደረቅ ቆሻሻ ማንሳት አገልግሎት በአምቦ ከተማ ከተጀመረ ጊዜ ወዲህ ምን አይነት ለውጦች ታዩ? እንደ ከተማ ስናይ ከተማይቷ ሙሉ በሙሉ ባንልም በከፊል ከተማችን ጽዱ እየሆነች ነው። እንደ ድሮ መንገድ ላይ የሚጣለው ቆሻሻ የተወሰነ ቀንሷል። ሰውም አሁን ጥያቄ የሚያነሳበት ነገር የለም። ድሮ የት እንጣል የሚል ነበረ። አሁን ደግሞ እኛ መልስ ሆነን ተገኝተናል። እንደ ማህበራችን ደግሞ ከዜሮ ወይም ከኔጌቲቭ ተነስተን ነው አሁን ብድርም ቢሆን የራሳችን የሆነ ነገር ትራክተር አስገብተናል። የስራ እድልም ፈጥረን ከኛ እጅ ብዙዎች እየበሉ የስራ እድል ፈጥረናል። እኛም ደግሞ ስራችን ብለን ሰርተን የምንኖርበት ኑሮ ነው። ቆሻሻን ወደ ዳቦ ወደ እንጀራ የቀየራችሁ ወጣቶች ናችሁ እና ከእናንተ ወጣቱ ምን ይማራል? እውነት ነው። አሁን የስራ ባህሪያችን እንደ አካባቢያችን ብዙ ይቀረናል። አሁን ለምሳሌ ይህን ስራ ስንጀምር ብዙዎች ተጸይፍ ሆናል። ብዙዎች ደግሞ ከኛ ሸሽተዋል። ኢቨን ጓደኞቻችን ማለት ነው። ይህን ስራ ልንጀምር ስንል ደግሞ ያማከርኳቸው ብዙ ሰው ልጆች አሉ። እንዲህ እንስራ ስንል ብዙም ለመስራት ፈቃደኛ አይደሉ። ከዚህ በፊት የሆኔቷ አንዷ አግኝታኝ እዚህ ላይ ነው የምትሰራ? አለች። አዎ ስላ፣ አይዞ እንግዲህ አይዞ እንግዲህ ያልፋል፣ ይሄ ቀንም አለች። እንግዲህ እሷ አሁን አዝናልኝ ወይም ደግሞ የሆነ ይህን ስራ ስለሰራው ቆሻሻ ላይ የወደቁ አይነት ነው የወሰደችው አመለካከት። ከዚህ ነው እንግዲህ አመለካከታችን መቀየር አለበት። የስራ አመለካከታችን ቢሮም የተቀመጠ እኛም እዚህ ጋር ከቆሻሻ ነቅደን እያነሳን የምንጥለውም ኦሬዲ ስራ ነው። ስለዚህ ሰው ስራ የሚለውን ትልቅም የሚሆን ትንሽም የሚለው የሚያደርገው ሰው ነው። ስለዚህ ወጣቱን የምንለው ስራ አለመናቅ ምንም ይኸው ብዙዎች ከዝቅተኛ ነው ወደ ከፍታ የሄዱት ከዝቅተኛ ወደ ከፍታ ነው እንጂ ከምንም ወደላይ ላይ መሄድ አትችል። እና ወጣቱን የምለው አደራ ስራ እንናቅ፣ እንስራ፣ እንለወጣለን። የወደፊቱ ግባችሁ አላማችሁ ምንድን ነው? ፕሮፖዛል አዘጋጅተናል በዛ መሰረት እየተንቀሳቀስን ነው ያለ ነው። አንደኛ የግል የሆነ መኪና እንዲኖረን አሁን እያደረግን ነው። ሌላ ደግሞ ፋብሪካ መትከል ነው። ሁለት አይነት ፋብሪካ ነው ያሰብነው ወደፊት ብንኖር፣ አንደኛው ሪሳይክል የፕላስቲኮች ሪሳይክል የሚያደርግ መልሶ አገልግሎት ላይ ለሚያደርግ ሌላኛው ደግሞ ለገበሬ የሚቀርብ ኮምፖስት ለማዘጋጀት እሱንም እንግዲህ በሂደት እንትን እንላለን። ከዚህም ተነስተን ወደ ትልቅ ነገር ነው እንግዲ እኛም እናስበው። ወጣት ታምራት ደለለው የያኔ የደረቅ ቆሻሻ ማንሳት አገልግሎት መስራችና ስራ አስኪያጅ ለሰጠን ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። በርቱ። እኛም እናመሰግናለን። እናመሰግናለን። ናኮርንና እንግዳውን እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በሱዳን ካቢኔ የተባበሩት መንግስታት የሴቶች መብት ህግን በዚህ ሳምንት ያጸደቀ ሲሆን ተቺዎች ግን የሱዳን የሚኒስቴር ምክር ቤት ሱዳናውያን ሴቶችን ከወንዶች ክል ህጋዊ መብት የሚያቀዳጁ የተወሰኑ ህጎችን አስወጥተዋል እያሉ ነው። ነባ መህድን ከካርቱም ያደረሰችን ዘገባ እንደሚከተለው አቀርብላችኋለሁ የሱዳን የሚኒስትሮች ምክር ቤት ሴዳው በመባል የሚታወቀውን የተባበሩት መንግስታት ድርጅት እንደ ኤሮፓያን አቆጣጠር በ979 ዓ.ም በሴቶች ላይ የሚደርሱ ሁሉም አይነት ማግለሎች እንዲቀሩ ያወጣውን ኮንቬንሽን አጸደቀ። ይሁንና አብዛኞቹ ወንድ የምክር ቤት አባላት ሴቶች ከወንዶች እኩል በፖለቲካዊና ማህበራዊ፣ በትዳርና በፍቺ እንዲሁም በልጆች አስተዳደግ ላይ መብት አላቸውን የሚለውን አንቀጽ ከማጽደቅ ታቅበዋል። የሴቶች መብት ታጋይ ቡድኖች እነዚህም ተአቅቦዎች የተቃወሙ ሲሆን እንደማይቀበሏቸውም አስታውቋል። ኢሳን ፋጊሪ የሴቶች ጭቆና ይብቃ የሚለው እንቅስቃሴ ዋና መሪ ናቸው። የሽግግር መንግስቱ የሱዳናውያንን በተለይም ደግሞ የሴቶችን ህልም ዝቅ የሚያደርግ ነው። እንደ አንቀጽ ሁለት ያሉ አንቀጾችን መገደብ ከኮንቬንሽኑ ግብ ጋር ይቃረናል፣ ምክንያቱም ይህ አንቀጽ ከእኩልነት ጋር ይያያዛል። ይሄ ማለት መንግስት በአካባቢያዊ ህገ መንግስቶች ሴቶች ከወንዶች እኩል እንዲሆኑ አይፈልግም ማለት ነው። ሴቶች ያንን ከሽግግር መንግስቱ አይቀበሉም። እንደ ኤሮፓያን አቆጣጠር በ2018 ማብቂያና በ2019 መጀመሪያ ላይ ሱዳናውያን ሴቶች በሚያዝያ 2019 የወደቁትን የቀድሞውን የሱዳን የረዥም ጊዜ ፕሬዝዳንት ኦማር አልበሽርን በመቃወም በህዝባዊ ተቃውሞ ሰልፎች ላይ እጅግ ሰፊ የሆነ ሚና ተጫውተዋል። ባለፈው አመትም ሱዳናውያን ሴቶች በሱዳን ዴሞክራሲያዊ ለውጦች እንዲመጡ ለነበራቸው ተሳትፎ አለም አቀፍ ሽልማት ተቀብለዋል። የድረ አል በሽር የሽግግር መንግስትም ባለፈው ዓመት አንዳንድ የሰብአዊ መብትና የሴቶች መብት መርሆችን አጽድቋል። ይሁን እንጂ እንደ ኢናስ ሙዘሚል ያሉ የሴቶች መብት መሪዎች መንግስት እውነተኛ ለውጥ ለማምጣት ባለው ፈቃደኝነት ላይ አሁንም ጥርጣሬ አላቸው። ኢጃዘት አልሙሳደቀ አል ኢትፋቅ የሴዳውን ኮንቬንሽን ሶስት መሰረታዊ አንቀጾችን መገደቡ በሴት ንቅናቄ መሪዎች ላይ ቁጣን አጭሯል። መንግስት የሱዳናውያን ሴቶች ህይወት ላይ እውነተኛ ለውጥ ለማምጣት ፈቃደኛ መሆኑ ላይ እንዲጠራጠሩ አድርጓቸዋል። በተለይም ደግሞ በታህሳሱ አብዮት ላይ ሴቶች ከወንዶች እኩል ከተሳተፉ በኋላ የሽግግር መንግስቱ ለለውጥ እድሉን ይጠቀምበታል የሚል ተስፋ ነበራቸው። እንደ ሳውዲ አረቢያ ያሉና አብዛኛው ህዝባቸው ሙስሊም የሆነባቸው ሀገራት እንደ ኤሮፓውያን አቆጣጠር በ1979 የጸደቀውን የተባበሩት መንግስታት ኮንቬንሽንን ሲቀበሉ አንዳንድ አንቀጾች ላይ ግን ገደብ አድርገዋል። ኮንቬንሽኑ ሱዳን እንዳደረገችው መሰረታዊ መብቶችን ባይሆንም ለተሳታፊ ሀገራት አንዳንድ የራሳቸው የሆኑ ነገሮችን እንዲያካትቱም ሆነ እንዲያስወጡ ይፈቅዳል። የፖለቲካ ተንታኙ ዋሊድ ዘካሪያ ታዲያ የሽግግር መንግስቱ በሴቶች ጉዳይ መሀል ላይ ተወጥሯል ይላሉ። የሽግግር መንግስቱ የወግ አጥባቂና የጽንፈኛ ቡድኖችን በመፍራት የአንዳንድ ሰላማዊ ሀገራትን ፈለግ ተከትሎ የኮንቬንሽኑ የተወሰኑ አንቀጾች ላይ ገደብ በመጣል በዓለም አቀፍ ማህበረሰብ ዘንድ ያለውን ምስል ለመቀየር ሲል ኮንቬንሽኑን አጽድቋል። ይህ በእንዲህ እንዳለ የሱዳን መንግስት በዚህ ሳምንት እንደ አውሮፓውያን አቆጣጠር በ2005 ዓ.ም የወጣውንና የማፑቶ ፕሮቶኮል በመባል የሚታወቀውን የአፍሪካ ሴቶች መብትም አጽድቋል። ሁለቱ ኮንቬንሽኖች በአሁኑ ሰዓት በሱዳን ትልቅ ስልጣን ባለው በሉዓላዊ ምክር ቤቱ ይጸድቃሉ ተብሎ ይጠበቃል። ለነባ መሆድን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የዛሬ አርብ ምሽት የጋቢና ቪ መሰናዷችን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን በያምሃሪክ፣ በትዊተር እንዲሁ ሀሽታግ ጋቢናን በመጠቀም አድርሱን። 2022076379 የዋትሳፕ መስመር ላይ የጽሁፍ ወይም የድምፅ መልእክት ልታስቀምጡልን ትችላላችሁ። ሰለሞን አባተ በአርቶት ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ እንዲሁም እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ሽካር በመሆን ስናስተናግዳችሁ አምሽተናል። መልካም የአርብ ምሽት እንዲሆንላችሁ ተመኘን። ደህና እደሩ ደሩ وينك يا دراشي وزل عزا يا تشلم يا يا